Voice of America. የቀድሞ ምክትል ፕሬዝዳንት ጆሴፍ አር ባይደን ትናንት ረቡዕ በአሜሪካ ታይቶ የማይታወቅ በተባለ በዓለ ሲመታቸው የዩናይትድ ስቴትስ አርባ ስድስተኛ ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። አስተዳደራቸው ቅድሚያ ስለሚሰጣቸው አጣዳፊ ጉዳዮችም ይፋ ያደረጉ ሲሆን የስልጣን መንበሩን በተቀዳጁ በሰዓታት ውስጥ አንዳንድ ውሳኔዎችንም ከወዲሁ መውሰድ ጀምረዋል። የተለያዩ የአሜሪካ ድምፅ ዘጋቢዎች ያጠናቅሯቸውን ሪፖርቶች ጨምቆ ደረጀ ደስታ ለዕለቱ አቢ ርዕስ እንዲህ ያቀርበዋል። የዩናይትድ ስቴትስ ፕሬዝደንታዊ የስልጣን ሽግግር በትናንትና ዕለት ሰላማዊ በሆነ መንገድ ተካሂዷል። ለየት ያለ የጸጥታ ጥበቃ በተካሄደበት ሁኔታ ፕሬዚደንት ባይደን ቃለ መሐላቸውን ፈጽመዋል። የ78 ዓመት ዕድሜ ባለጸጋ ዲሞክራቱ ጆሴፍ አር ባይደን ለ36 ዓመታት ሴኔተርና የባራክ ኦባማ ምክትል ፕሬዚደንት ነበሩ። አሁን 46ኛው የዩናይትድ ስቴትስ ፕሬዚደንት ሆነዋል። ቃለ መሐላቸውን ሲፈጽሙ የቆሙበት ቦታ ከሁለት ሳምንት በፊት የፕሬዝደንት ትራምፕ ደጋፊዎች ወረው የአመስ ጥቃት የፈጸሙበት ቦታ ነው። ባይደን ጥቃቱን ለሰነዘሩና የምርጫውን ውጤት ለመቀልበስ ለሚተጉ ሰዎች የማያወላዳ መልእክት አስተላልፈዋል። ዲሞክራሲ ተሰባሪ ናት። በዚህ ሰዓት ግን ወዳጆቼ፣ ዲሞክራሲ አብባለች። የሁላችሁም ፕሬዚደንት ነኝ ያሉት ባይደን አሜሪካውያን አንድ ሆነው በህብረት ወደፊት እንዲራመዱ ጥሪያቸውን አሰምተዋል። ፖለቲካ እኮ በመንገዱ ያገኘውን ነገር ሁሉ መደምሰስ የለበትም። ሁሉም አለመግባባት ጭልጥ ወዳለው ጦርነት መጎተት አይኖርበትም። እውነታዎች ራሳቸው የሚጠመዘዙበትንና በሐሰት የሚፈበረኩበትን ልማድና ባህል ማስወገድ አለብን። ባይደን የፕሬዝደንትነት ዘመናቸው ዘርፈ ብዙ ቀውሶችን እንደሚያስተናግድ ገምተዋል። ከነዚህ መካከል አራት መቶ ሺህ አሜሪካውያንን የገደለው የኮሮና ቫይረስ ወረርሽኝ አንዱ ነው። ቫይረሱ እጅግ በበረታበትና አደገኛ በሆነበት ሁኔታ ጊዜ ውስጥ እየገባን ነው። ፖለቲካችንን ወደ ጎን አድርገን አንድ አገር በመሆን ይህንን ቫይረስ ለመጨረሻ ጊዜ ልንፋለመው ይገባል። ከማላ ሐሪስ በዩናይትድ ስቴትስ ታሪክ የምክትል ፕሬዚደንትነቱን ስልጣን ሲይዙ የመጀመሪያዋ ሴት፣ የመጀመሪያዋ ጥቁርና የህንድ ዝርያ ያላቸው አሜሪካዊት ናቸው። በተለምዶ ይደረጉ የነበሩና በዓለ ሲመቱን የሚያደምቁ የጎዳና ላይ ዝግጅቶች በጸጥታው ችግርና በኮሮና ቫይረስ ወረርሽኝ ምክንያት ዘንድሮ አልተደረጉም። የስነ-ስርዓቱን ጸጥታ ለማስከበር ታይቶ በማይታወቅ መጠን 250 የሚሆኑ የብሔራዊ ዘብ ወታደሮች በከተማይቱ ፈሰዋል። የተቃውሞ እንቅስቃሴዎችም ተገድበዋል። በአሜሪካ የ150 ዓመት ፕሬዝደንታዊ ታሪክ ለመጀመሪያ ጊዜ በበዓለ ሲመት ሥነ ሥርዓት ላይ ለመገኘት ያልፈቀዱት የቀድሞ ፕሬዚደንት ዶናልድ ትራምፕ ናቸው። ትራምፕ አሸናፊውንና እሳቸውንም የሚተካውን ሰው እንኳን ደስ አሎት አላሉም። ምክትል ፕሬዝደንት ማይክ ፔንስ ግን ፕሬዚደንቱን ተክተው ልማዱን ፈጽመዋል። ይህን ያስተዋሉት ፕሬዚደንት ባይደን ለፕሬዚደንት ትራምፕ ደጋፊዎች የሚከተለውን መልእክት አስተላልፈዋል። እኔነቴንና የልቤን ማንነት ተረዱ። እንዲህም ሆኖ ካልተግባባን ይሁን። ዲሞክራሲ ማለት እሱ ነው። አሜሪካ ማለት እሷ ናት። ሰላማዊና ጨዋነት በተሞላበት መንገድ የመቃወም መብት ባይደን የፕሬዝደንትነቱን ስልጣን የጨበጡት አጋሮቻቸው የዲሞክራት ፓርቲ አባላት ሁለቱንም ምክር ቤቶች በተቆጣጠሩበት ሁኔታ ነው። ይህም በመጀመሪያው የፕሬዝደንትነት ዘመናቸው ሊፈጽሙ ለሚፈልጓቸው አጀንዳዎችና ፖሊሲዎች ቀና መንገድ ይከፍትላቸዋል። ከነዚህ መካከል በተለይም እንደ የከባቢ አየር ንብረት ለውጥ፣ የስደተኞች ጉዳይ መሻሻልና በውጭው ዓለም የአሜሪካንን ገጽታ መልሶ መገንባት የመሳሰሉት ይገኙበታል። አጋርነታችንን አድሰን ከዓለም ጋር ዳግም እንገናኛለን። ይህንንም ስናደርግ የትናንቶቹን ፈተናዎች ሳይሆን የዛሬዎቹንና የነገዎቹን ፈተናዎች ለመጋፈጥ ነው። ባይደን ቃለ መሐላቸውን ከፈጸሙ ሰዓታት በኋላ በተለያዩ ጉዳዮች ላይ የአስፈጻሚ ትዕዛዛትን አውጥተዋል። የቀድሞ ፕሬዚደንት ትራምፕ ቀልብሰውት የነበረውን የፓሪሱን የአየር ንብረት ለውጥ ስምምነት እንደገና መመለስን ጨምሮ ከዓለም ጤና ድርጅት ጋር ተቋርጦ የነበረውን የሥራ ግንኙነት መመለስ የሚያስችለውን ውሳኔዎች አሳልፈዋል። ከተወሰኑ የሙስሊም አገሮች የሚመጡ ዜጎችን የሚያግደውን የትራምፕ የአስፈጻሚ ትእዛዝንም ሽረዋል። በአሜሪካ ታሪክ የ78ቱ ዓመት ባይደንን ያህል የዕድሜ ጸጋ ይዞ ፕሬዝደንትነቱን የጀመረ አዛውንት የለም። ይሁን እንጂ ባይደን የአስተዳደር አጀንዳዎቻቸውን በአስር ቀናት ውስጥ አስወንጭፈው ለማስነሳት ተነስተዋል። የአሜሪካን ኢኮኖሚ እንደገና እንዲያንሰራራ ማድረግ እና ለኮሮና ቫይረስ የሚያስፈልገውን ገንዘብ ድጋፍ ማግኘት በዋነኞቹ እቅዶቻቸው የሚካተቱ ናቸው። ፕሬዚደንታዊውን የሥራ አስፈጻሚነት ሥልጣናቸውን በመጠቀም የኮሮና ቫይረስን በሚመለከት በዛሬው ዕለት ውሳኔዎችን ያሳልፋሉ ተብሎ ይጠበቃል። በመጀመሪያዎቹ 100 ቀናት የስልጣን ዘመናቸው ውስጥ 100 ሚሊየን የሚደርሱ ክትባቶች እንዲሰጡ ቀደም ሲል ያሳውቁትን ዕቅድ ተግባራዊ እንደሚያደርጉም ባይደን ገልጸዋል። ይህ ትልቅ አገር እኮ ነው፣ እኛ ጥሩ ሰዎች ነን ያሉት ባይደን በአገራችን የገጠሙንን ፈተናዎች፣ የተስፋፋውን በሽታ፣ ጥላቻ፣ አመፅ፣ መለያየትና ተስፋ ማጣትን ሁሉ በዲሞክራሲና በህዝባዊ አንድነት መወጣትን እንደሚጠይቅ ተናግረዋል። ለአሜሪካ ድምፅ ራዲዮ Do they get star?